የአማራ ክልል ርዕሰ መስተዳደር የሕዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁንና የክልሉ የፖሊስ ኮሚሽነር አቶ ዘላለም ልጃለም የልኡካኑ ቡድን ዛሬ ከአዲሃ አመራር አባላት ጋር የተጀመረውን ግንኙነት ለማጠናከር ድርጅቱ በሀገር ውስጥ ገብቶ የለውጡ አኳል እንዲሆን ጥሪ ለማቅረብ ነው። ብርሃን በርሄ አጭር ዘገባ አለው። የአማራ ክልል ልዑካን ቡድን አስመራ የገባው ከአዲሃን አመራሮች ጋር የተጀመረውን ግንኙነት ለማጠናከርና ድርጅቱ በአገር ውስጥ ገብቶ የለውጡ አካል በመሆን አቋምን እንዲያራምድ የመጨረሻ እልባት ለመስጠት እንደሆነ የአማራ መስተዳደር የሕዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ገልጸዋል። አመራሩ አሁን በሚገኝበት አስመራ ከተማ ተገኝተን ተወያይተን የመጨረሻውን እልባት ለመስጠትና አጠቃላይ የአዲያን ኃይል በሙሉ ወደ አገር ውስጥና ወደ ክልላችን ገብቶ የለውጡ አካል የሚሆንበት አቋሙን የሚያራምድበት ህዝቡ፣ ለውጡ እንዳይቀለበስበት ሳይበታተን አንድ ሆኖ የሚቀጥልበትን ሁኔታ ሊሰራ በሚችልበት ደረጃ ላይ ለመወያየት የመጣ ነው። የአዲሃን የውጭ ጉዳይ ሰብሳቢ አቶ ታዘበው አሰፋ በበኩላቸው ይህ አሁን በኢትዮጵያ የታየው ለውጥ የሀያ ሰባት ዓመት የህዝብ ከፍተኛ ግፊትና የኢህአዲግ የለውጥ ተራማጅ አስተሳሰብ ያላቸው ሰዎች ውጤት እንደሆነ ከገለጹ በኋላ በነገው የአስመራ ውይይት ይህ ለውጥ እንዳይቀለበስ የዜግነት ግዴታቸውን በመወጣት በሁለቱም መካከል መግባባት ላይ እንደሚደርሱም ተናግረዋል። ይሄ ለውጥ እንዳይቀለበስ እና ህዝባችን ደግሞ ወደ አላስፈላጊ አደጋና ግጭት እንዳይገባ ሁላችንም የዜግነት ግዴታችን ለመወጣት በቀናህነትና በሰከነ መንገድ ውይይታችን አካሄደን በተግባር ከህዝባችንና ከወገናችን ጋር ሆነን ይህንን ለውጥ ወደ ትክክለኛ ለውጥ ጎዳና ለማስገድ ጥሩ ደረጃ ላይ እንደርሳለን የሚል ተስፋ አለኝ። በነገው ስብሰባችን የኢፌዴሪ መንግስት በውጭ የሚገኙ ተፎካካሪ ኃይሎች አገር ውስጥ ገብተው ሰላማዊና ፖለቲካዊ ትግላቸውን እንዲያካሄዱ ያስተላልፈውን ጥሪ ተከትሎ የአዲሃን የውጭ ጉዳይ ልዑኮች ሐምሌ 24 2018 ወደ ኢትዮጵያ በመግባት በባህር ዳርና በአዲስ አበባ ከኤፌዴሪ ጠቅላይ ሚኒስተር፣ ከምክትል ጠቅላይ ሚኒስተርና ከአማራ ክልል ፕሬዚዳንትና ሌሎችም ጋር የመጀመሪያ ውይይት በማድረግ ጥሩ የመግባባት ደረጃ ላይ እንደደረሱ የሚታወስ ነው። ከአማራ ክልል የልዑካን ቡድን ጋር የአማራ የብዙሃን መገናኛ ጋዜጠኞችም ይገኙበታል። በነገው ዕለት ሙሉ ዘገባውን ይዤ እመልሳለሁ። ብርሃነ በርሄ፣ ለአሜሪካ ድምፅ ከአስመራ